የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምን አመሻችሁ። የዛሬ ጥር 13 2011 ዓ ም ምሽት ዝግጅቶችን ይዤ አብሬቸው የማመሸው ጽዮን ግርማ ነኝ። የኦሮሞ ነጻነት ግንባር ኦነግ አባላት በወጣው መግለጫ የድርጅቱ አመራርና አባላት እየታሰሩ መሆኑን አስታውቋል። ዘገባ ይኖርናል። የሐረር ከተማ የውሃ ችግር በከፊል መመለስ ጀምሯል ተብሏል። ችግሩን ደረጃ በደረጃ ለመቅረፍ ጥረት እየተደረገ ለሚገኘው በሙሉ ዘገባ እንመለስበታለን። መጽሐፍት ለማረሚያ ቤቶችና ታራሚዎች የሚለግሰው ወጣት ብራዚል ላይ አንድ መጽሐፍ ያነበበ ሰው የመጽሐፉ ሙሉን ሀሳቡ ተረድቶ በሪፖርት መልክ ያቀርብና ካለው የታራሚነት እድሜው ሰአራት ቀን ይቀነስለታል። ወጣቱን እናስተዋውቃችኋለን። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ የፌዴራል መስሪያ ቤቶች በከፊል ከተዘጉ ዛሬ ሰላሳ አንደኛ ቀናቸውን የያዙ ሲሆን የመወሰኛውና የተወካዮቹ ምክር ቤት አባላትም ወደ አንድ አስማሚ ነጥብ ላይ ለመድረስ እንዳልቻሉ የተሰማ ነው። ፕሬዚዳንት ዶናልድ ትራምፕ አስማሚ ባሉት ሀሳብ ላይ ሪፐብሊካን መሪዎችም ሆኑ ዴሞክራቶች ድምፅ ለመስጠት እየተዘጋጁ መሆናቸው ታውቋል። በዚህ ፕሬዚዳንት ዶናልድ ትራምፕ መግባቢያ ወይም አስማሚ ሀሳብ ሲሉ የሰጡትን የምክር ቤቱ አፈ ጉባኤዋ ናንሲ ፔሎሲ ትላንትና ውድቅ ማድረጋቸው ይታወሳል። ፕሬዚዳንቱ ሜክሲኮ ድንበር ላይ አጥር ለማቆም የጠየቁት አምስት ነጥብ ሰባት ቢሊየን የበጀት እንዲፈቀድ መግባቢያ ብለው በትላንትናው ዕለት ያቀረቡትን ሀሳብ ወደ ዩናይትድ ስቴትስ ያለ ህጋዊ ፈቃድ የገቡት ሰባት መቶ አርባ ሺህ ፍልሰተኞች ለቀጣዮቹ ሶስት አመታት ላለማባረር የገቡት ቃልን ሲሆን ዲሞክራቶች ግን አለመቀበላቸው ታውቋል። የፌዴራሉ መስሪያ ቤት በከፊል በመዘጋታቸው ወደ ስምንት መቶ ሺህ ያህል ሰራተኞች ወይ ያለ ስራ እቤት ውስጥ ውለዋል፣ አሊያም ያለ ክፍያ እየሰሩ ናቸው። የታሊባን ተዋጊዎች ማዕከላዊ አፍጋኒስታን ውስጥ በሚገኝ ወታደራዊ የጦር ካምፕ ውስጥ ከባድ የአጥፍቶ ጠፊ የቦምብ ፍንዳታና የጠመንጃ ጥቃቶችን አካሄደው አስራ ስምንት የደህንነት አባላቶችን ማቁሰላቸው ተገለጸ። ባለስልጣናቱ እንደገለጹት ጥቃቱ የደረሰው ዛሬ ሰኞ ማለዳ ከካቡል ሀምሳ ኪሎ ሜትር ርቀት ላይ ባለው የዋርዳክ ክፍለ ሀገር ዋና ከተማ ማዲያን ሳራ ነው። የክፍለ ሀገሩ ጤና ጥበቃ ባለስልጣናት ለቪኦኤ በሰጡት መግለጫ አምቡላንሶች በጥቃቱ የሞቱት አስራ ስምንት አስክሬኖቹን ጨምሮ አርባ ያህል ቁስለኞችን ወደ አካባቢው ጤና ማመላለሳቸውን ተናግረዋል። የአይን ምስክሮችና የአካባቢው ነዋሪዎች እንደሚናገሩት የሟቾች ቁጥር ከዚህም ከፍ ሊል ይችላል የሚል ነው። እስራኤል፣ ሶሪያ ውስጥ የሚገኙ የኢራን ወታደራዊ ኢላማዎች ላይ የአየር ጥቃት ማካሄዷን ዛሬ በሰጠችው ቃል አመነች። የአየር ጥቃቱ የተካሄደው የኢራን ኃይሎች የጎላን ተራራ ኢላማ ያደረገ የመሬት ለመሬት ሮኬት ከሶሪያ በመላካቸው ለዚያ የተወሰደ አጸፋ መሆኑን የእስራኤል ጦር አስታውቋል። እስራኤል እንደገለጸችው የአየር ጥቃቷ ኢላማ ደማስቆ የሚገኘው የአውሮፕላን ጣቢያ፣ እንዲሁም ኢራን የሚገኘው የማሰልጠኛ ጣቢያ፣ የጥይት መጋዘን ሆኖ በመጨረሻም የሶሪያ ሚሳይል መከላከያ ነበር። ብሪታንያ የሚገኘው ጦርነቱን የሚቆጣጠረው የሶሪያ ሰብአዊ መብት ታዛቢ ቡድን የእስራኤል የአየር ጥቃት አስራ አንድ አፍሪካ ሶሪያ ስደተኞችን እንደ ገደለ አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በተናገሩት ቃል እስራኤል ሊጠይቋት የሚፈልጉትን ማናቸውንም አትምርም፣ ሊያጠቋት የሚፈልጉትን ማናቸውንም አትምርም ብለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማ ስንሻገር ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱጌዘር የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። አቃቢ ሕግ የሰብአዊ መብት ጥሰቶች ፈጽመዋል በሚል ጥርጣሬ የምርመራ መዝገብ በከፈተባቸው ሰዎች ላይ ተጨማሪ የምርመራ ጊዜ ጠይቋል። ተጠርጣሪዎቹ ጥያቄውንም በብርቱ ተቃውመውታል። ፍርድ ቤቱ የተጠርጣሪዎቹን ተቃውሞ ውድቅ አድርጎ ተጨማሪ የምርመራ ጊዜ ፈቅዷል። መለስካቸው አመሃ ዝርዝር አለው። ፌዴራል ፖሊስ እነ ጉሃ አጽባሃ በሚል ስያሜ የያዘውን የምርመራ መዝገብ ለአቃቤ ሕግ ካስረከበ በኋላ አቃቤ ሕግ ተጨማሪ የምርመራ ጊዜ እንዲሰጠው አመለከተ። ፍርድ ቤቱ አቃቤ ሕግ የጠየቀውን የ15 ቀን የምርመራ ጊዜ ሙሉ በሙሉ ባይፈቅድም ከሳምንት ያላነሰ ጊዜ ሰጥቶታል። አቃቤ ሕግ ለዚህ ተጨማሪ ጊዜ ጥያቄ ያቀረባቸው ምክንያቶች ለምስክሮች የተመቻቸ የምስክርነት አሰጣጥ ሁኔታን ለማዘጋጀት፣ የሕክምና ማስረጃ ለማሰባሰብና በማስረጃዎች ላይ የባለሙያዎችን አስተያየት ለመጨመር እንደሆነም ዘርዝረዋል። ተጠርጣሪዎቹ ይህን የአመልካች ጥያቄ በብርቱ ተቃውመዋል። አስራ ሰባተኛ ተጠርጣሪ ኮማንደር አለማየሁ ኃይሉ ለፍርድ ቤቱ እንዳመለከቱት ይህ ቀጠሮ የተሰጠው ምርመራው አብቅቶ መዝገቡን ለመረከብ ነበር የተቀጠረው ይህን በማድረግ ፈንታ ተጨማሪ የምርመራ ጊዜ መጠየቁ አግባብ አይደለም። የፍርድ ቤቱ ትዕዛዝም አልተከበረም ብለዋል። አክለውም የተጠረጠርንበት ወንጀልም በከባድ ግድያና ውንብድና አይደለም። ስለሆነም ይህ የቅድሚያ ምርመራ ጥያቄ እንዲታገድልን ሲሉ አመልክተዋል። ሌሎች ተጠርጣሪዎችም ተመሳሳይ አቤቱታ አሰምተዋል። አቃቢ ሕግ በበኩሉ ያቀረበው ማመልከቻ ሕጋዊ መሠረት ያለው መሆኑን ተከራክረዋል። የተፈጸመው ተራ ድብደባ እንዳልሆነና በሰብአዊ መብት ላይ የተፈጸመ ወንጀል እንደሆነ አፈጻጸሙም ውስብስብና ከባድ እንደሆነ ዘርዝረዋል። በወንጀል ምርመራ መሰማራት በራሱ ወንጀል እንዳልሆነ አቃቤ ሕግ አመልክቶ አሁን የሚያጣራው ግን ምርመራው የተካሄደበትን አሰራር እንደሆነ ዘርዝሮ ተጨማሪው የአስራ አምስት ቀን ጊዜ እንዲሰጠው አመልክተዋል። ፍርድ ቤቱ የሁለቱን ወገን ክርክር መርምሮ የተጠርጣሪዎችን ክርክር ውድቅ በማድረግ ለአቃቤ ከተጨማሪ የምርመራ ጊዜ በመስጠት ለጥር 20 እና ለጥር 22 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው ካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የሐረር ከተማ የውሃ ችግር በከፊል መመለስ ጀምሯል ተባለ። ለከተማዋ አንዱ የውሃ ምንጭ የሆነው የኤረር ግድብ ከካሳና የውሃ አቅርቦት ጥያቄ ጋር በተያያዘ በአካባቢው ነዋሪዎች ተቋርጦ ቆይቷል። ነዋሪዎቹ የአካባቢው የከርሰ ምድር ውሃ አቅርቦት እየተመናመነ ስለሆነ ለእርሻ የሚሆን ውሃ እንዲለቀቅላቸው እንዲሁም ለግድቡና የውሃ ጣቢያው መስሪያ የተፈናቀሉ ሰዎች የተከፈላቸው ካሳ እንዲሻሻልላቸው መጠየቃቸውም ታውቋል። ክልሉ በነዋሪዎቹ ጥያቄዎች ላይ ተስማምቶ ውሃው መለቀቅ መጀመሩን የክልሉ የውሃና ፍሳሽ አገልግሎት ባለስልጣን ስራ አስኪያጅ አቶ ቶልዳ አብዶሽ ገልጸዋል። ከነዋሪዎቹ ጋር የተደረሰውን ስምምነት ወደ ተግባር አውርዶ የካሳ ጥያቄውን መመለስ ችግሩን በዘላቂነት ለመፍታት አስፈላጊ በመሆኑ እዚህ ላይ ትኩረት ተሰጥቶ መሰራት እንዳለበትም የክልሉ ፍትህና ጸጥታ ቢሮ ጉዳዮች ኃላፊ አቶ አህመድ ዩሱፍ ተናግረዋል። አዲስ ቸኮል ዝርዝር ዘገባ አለው። ከሶስት ወር ላላነሰ ጊዜ ምንም አይነት የውሃ አቅርቦት አግኝቶ ለማያውቀው ቀበሌ አስራ ስድስት ወይም ሀኪም ጋር አካባቢ ውሃ በመልቀቅ የተጀመረው የውሃ አቅርቦት አሁን ከፊሎቹን የከተማን ሰፈሮች አዳርሷል። ውሃው ከገባ በኋላ በከተማው ላይ ለረጅም ጊዜ አገልግሎት ያላገኙ አካላት ውሃ እንዲያገኙ የተደረገበት ሁኔታ ነው ያለው። ከሀረር ቢራ ፋብሪካ በላይ ያሉ ቀበሌ አስራ ስድስት ጋራው ላይ ነዋሪዎችና እንደዚሁ ከዛ ወረድ ብሎ ችግኝ ጣቢያ ብሎ አቀበሌ አስራ አምስት እና ሚካኤል አካባቢ፣ በቀጣይነት ቅፍር አካባቢ ችግሩን ደረጃ በደረጃ ለመቅረፍ ጥረት እየተደረገ ለሚገኘው በተቀመጠ የውሃ አቅርቦቱ አሁንም ገና ያላደረሳቸው አካባቢዎች አሉ። በቂ የውሃ አቅርቦት ስለሌለ ነው በዙር ሰፈሮችን ለማዳረስ ጥረት የሚደረገው። ከዚህ በፊት ያናገርኳቸው የከተማ ነዋሪዎች ውሃ ይደርሳቸው የነበረው በወራ እንዴ ነው የሚመጣልን፣ በፈረቃ ነው ያው፣ የድሬዳዋ ውሃ ነው የምንጠብቀው ነው የሚሉት። ከታች የሚመጣ ውሃ ሙሉ በሙሉ እንደሌለ ነው የውሃ ልማት ባለስልጣኖች የሚያወሩት ዛሬም ሄደን ጠይቀን ነበረ። አሁን የኤረር ውሃ መለቀቁ የውሃ ችግሩ ሙሉ በሙሉ ባይቀርፍም ቢያንስ በወር አንድ ቀን ይደርስ የነበረን ውሃ ወደ አስር ቀን እንደሚያወርደው የውሃና ፍሳሽ ባለስልጣኖች ስራ አስኪያጅ አቶ ተወለድ አብዶች ይናገራሉ። የአረር ከተማ ከድሬዳዋ ከሀረማያ ና ከኤረር ሶስት የውሃ ምንጮች ያሏት ሲሆን የድሬዳዋ መስመሩ ከሁሉም የተሻለ አቅርቦት ቢኖረውም ከደንገጎ ጀምሮ ለኢሬሳ አዴሌ ሀረማያ ና ወደ ከተሞችም የውሃ ምንጭ ስለሆነ ለአረር የሚደርሰው ውሃ መጠን አነስተኛ ነው። እሱም ቢሆን አልፎ አልፎ በኤሌክትሪክ አቅርቦት መቆራረጡ እንደሚዛነፍ ነው አቶ ተወለዳ የሚናገሩት። ከሀረማያ ጉድጓድ ተቆፍሮ የሚወጣው ውሃ መጠን ግን አነስተኛ ነው። በመሆኑም ከድሬዳዋ ቀጥሎ ብዙ ሰፈሮችን የሚያዳርሰው ከኤረር ተቆፍሮ የሚወጣ ውሃ ነው። ሆኖም በሀረሪ ክልል ስር የሚገኘው የኤረር ገጠር ቀበሌ ነዋሪዎች ለውሃ ማጠራቀሚያ ግድብ ና ለጣቢያው ግንባታ ሲባል መኖሪያችን ና የእርሻ መሬታችን ብንሰጥም የተሰጠን ካሳ ግን በቂ አይደለም በሚል በአመቱ መጀመሪያ ላይ አቅርቦቱን አቋርጠውት እንደነበር ነዋሪዎች ይናገራሉ። የአሜሪካ ድምጽ ራዲዮም ይህንኑ ዘግቦ ነበር። ጥቅምት ሁለተኛ አጋማሽ ላይ ከነዋሪዎቹ ጋር ስምምነት ተደርሶ የኤረር ውሃ ተለቆ ነበር። ሆኖም ወር ገደማ ከቆየ በኋላ የቀበሌ ነዋሪዎች ከካሳ ጋር በተያያዘ መስመሩን ድጋሚ ዘግተውታል። አሁን ባለፈው ተቋርጦ ነበረ። ብር ሁሉ ክፍሉን ደረጃ ነበር። ህብረተሰቡ የሚጠቀምበት ነው። ያለ ውሃ መኖር አችልም። ውሃ መምጣት ጀምሮ ነበረ፣ መሀል ላይ እንደገና አቋረጡት። መንገድ ላይ ቆርጠውት ያው እርሻ እያጠጡበት ነው። የካሳ ጥያቄው ተገቢ የሆነና ያልሆነ ገጽታዎች እንደያዘ አቶ ተወለዳ ከዚህ በፊት በሰጡን ቃለ ምልልስ ገልጸውልን ነበር። እንደ እርሳቸው ገለጻ በትክክል ለግድቡ ሲባል ከቦታቸው የተነሱ የካሳ ይሻሻልን ጥያቄ መጠየቃቸው ተገቢ ቢሆንም በዚህ ሽፋን ግን የማይመለከታቸውም ጠያቂ እንደነበሩ ይናገራሉ። በጣም አስገራሚ የሆነ የካሳ ጥያቄ አለ ማለት ምንም ጉዳትም ሳይደርስበት ተበድያለሁ ብሎ የሚቀርብም አለ። እነኚህ ሌሎቹ ደግሞ ቧንቧ መስመር ያለፈባቸው በወቅቱ የአንድ ሲዝንን የእርሻ ሁኔታ አዛብቶ ከዛ በኋላ ቧንቧው ከተቀበረ በኋላ የእርሻቸው የተመለሰላቸው ሰዎች አሉ። የነሱ በክልሉ በኩልም ተነጋግረን አቋም የተያዘው ምንድን ነው፣ አንደኛ ሙሉ በሙሉ መሬታቸው አልተወሰደም፣ በዛን ጊዜ ካሳ ተከፍሏቸዋል እና ለሁሉም ሀያ ኪሎ ሜትር ወይም አስራ ስምንት ኪሎ ሜትር ካሳ ድጋሚ የሚታይበት ሁኔታ አይኖርም ነው እና በዛ መሰረት እየተካሄደበት ነው ያለው። ግን ጠያቂው ሁሉም ነው ማለትም ምንም ጉዳት ያልደረሰበትም እዛ አካባቢ ያለውም በስመ ካሳ ጥያቄ የሚያነሱ አሉ። ከወር በፊት የክልሉ ፍትና ፀጥታ ቢሮ ኃላፊው ነው የተሾሙት አቶ አህመድ ዩሱፍ ችግሩ የተጠራቀመ ኢፍታዊ አስተዳደር ውጤት ነው ይላሉ። በጊዜው የነበረው ጊዜ ሁኔታም የራሱ ተጽዕኖ ያለበት ሁኔታ ነው። ህዝብን ድምፅ የህዝብን እውታ የህዝብን ሮሮ ከማዳመጥ የአመራር ውሳኔ ብቻ የሚታይበት ሁኔታዎች ጎልቶ የሚንጸባረቁበት ሁኔታ ነው የነበረው። ከዚህ አንጻር ህብረተሰቡ ከእንደዚህ አይነት አስተዳደራዊ ችግሮች ቅሬታ ያላቸው እና ልገመትላቸው ከሚገባው ስታንዳርድ በታችን ግምት የተሰጣቸው እና አንዳንዶቹ ደግሞ ምንም ግምት ሳይሰጣቸው እስከ ማሰር ድረስ መሬታቸውን በመቀማት የተወሰደባቸው ሁኔታዎች ነው ያሉት። ይህንን በአካል በክልሉ ፕሬዚዳንት ዳይሬክሽን የተሰጠን እስከ ወረዳው እስከ ቀበሌ ድረስ እስከ ቦታው ድረስ ወርድን ያየንበት ቦታዎች አሉ። የተወሰኑት ቦታዎች አካባቢ ላይ እውነተኛ መሆኑን መሬት ላይ ያረጋግጥነው ያረጋግጥነውን ክፍያውን መፈጸም እንዳለበት ከህዝብ ውስጥ ከህብረተሰብ ውስጥ ኮሚቴ አወቀ ከባለሙያ እዛ የተመደቡት ባለሙያዎች አንዳንዱ የህዝብን ችግር ለአመራሩ ሳያመጣ ራሱ አመራርና ክልላዊ መንግስቱና ወረዳውን ህዝቡን የሚያጋጭ ሁሉ ህብረተሰቡ ከኮሚቴ ውስጥ እንዲያወጣ ነው ያደረግነው። ስለዚህ ከዚህ አንፃር ይሄ ችግር እኛ እንቀርፋለን ብሎ ወስዶ ኦልሞስት እየሰሩበት ነው ያለው። አሁን የኤረር ውሃ ችግር ሊፈታ የበቃውም የክልል ውሃና ፍሳሽ ከተማ ስራ አስኪያጅ፣ ፍትህና ጸጥታ፣ የአገር ሽማግሌዎችና ቄሮዎች የተሳተፉበት ውይይት ከነዋሪዎች ጋር ከተካሄደ በኋላ ነው ተብሏል። ይህ ጊዜያዊ ስምምነት ግን ዘላቂነት እንዲኖረው ከነዋሪዎቹ ጋር የተደረሰው ስምምነት ወደ መሬት ወርዶ አስፈላጊው ካሳ መክፈልና የህግ የበላይነትን የሚያረጋግጡ እርምጃዎችን በመውሰድ መጀመሪያውኑም በቂ ያልሆነ የውሃ አቅርቦት በድጋሚ እንዳይቋረጥ ማድረግ አስፈላጊ ነው ይላሉ አስተያየት ሰጫዎች የክልሉ ፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ዩሱፍም እዚህ ላይ ትኩረት ሰጥተው እንደሚሰሩ ይናገራሉ። ለአሜሪካ ድምጽ ራዲዮ ማቅሮ ዘገባ አዲስ ማርቲን ሉተር ኪንግ ጥር 1921 ዓ ም ጆርጂያ ግዛት ዋና ከተማ አትላንታ ውስጥ ተወለዱ። መጋቢት 4 1960 ዓ ም ቴኔሲ ግዛት ውስጥ በምትገኘው ሜንፊስ ከተማ በነፍሰ ገዳይ ጥይት በ39 ዓመት ዕድሜያቸው ተገደሉ። ማርቲን ሉተር ኪንግ እጅግ በርትቶ የነበረው የዘር መድሎ ዘመን ለሲቪል መብቶች መከበር በመሩት ሰላማዊ ትግል አሜሪካንን ከጨለማ ወደ ብርሃን ያወጣ ቅርስ አትርፈዋል ተብሎ ይነገርላቸዋል። ዛሬ የማርቲን ሉተር ኪንግ የልደት በዓል ሆኖ በአሜሪካ ሀገር በመላው አሜሪካ እየተከበረ ይገኛል። የማርቲን ሉተር ኪንግ ጁኒየር የልደት ቀን እያመቱ በአውሮፓ ጃንዋሪ በገባ ሰኞ ብሔራዊ ክብረ በዓል ሆኖ በዩናይትድ ስቴትስ የተወካዮች ምክር ቤት ከተወሰነና ፕሬዚዳንት ሮናልድ ሬገን ጥቅምት 23 1976 ዓ ም ከፈረሙበት በኋላ ህግ ሆኖ ጸንቶ ለመጀመሪያ ጊዜ ስራ ላይ ከዋለበት ከጥር 12 1978 ዓ ም አንስቶ ላለፉት 41 ዓመታት እየተከበረ ይገኛል። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪዮኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ገና የ24 ዓመት ወጣት ነው። ሙልጌታም በርብር ይባላል። ከአንድ ዓመት በፊት ከሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪውን በጋዜጠኝነትና ስነ ተግባቦት ተቀብሎ አሁን የመንግስት ሚዲያ ተቀጣሪ ሆኖ እየሰራ ሲሆን በአንድ የበጎ ተግባር ተጠምዷል። መጽሐፍት ለማረሚያ ቤቶችና ታራሚዎች የሚል አጀንዳ ይዞ በክልል ከተሞች ለሚገኙ ማረሚያ ቤቶች ከተለያዩ ግለሰቦችና ድርጅቶች የተሰበሰቡ መጽሐፍትን እያከፋፈለ ይገኛል። አሁን ሐዋሳ ከተማ ማረሚያ ቤት አንድ ሺ ለጅማ ማረሚያ ቤት ደግሞ አንድ ሺ መጽሐፍት አበርክቷል። በ ለባህር ዳር ደግሞ አንድ ሺ አምስት መቶ መጽሐፍትን አሰባስቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ በተከታዩ ዘገባ የወጣቱን ህይወት ይዳስሳል። ከምትሠራው እንደዚህ ከሙያህ በተጓዳኝ ወይም ጎን ለጎን መጽሐፍትን ለማረሚያ ቤቶችና ለታራሚዎች የሚል ሀሳቤ እንዴት ጀመርከው? እኔ ፌስቡክ ላይ አክቲቭ ነኝ። ዋና ሀሳቤ ታሪኮች እንዴት ሲሆነ የማውቃቸውን ታሪኮች በመጽሐፍ ያነበብኳቸውን ረጅም አጭርም ለማህበረሰቡ ማድረስ ነው። ከዚህ አንጻር የተለያዩ ሰዎች የራሳቸው ኢንፍደንስ አላቸው። ከቶወደ በታ ከዚህ አንጻር የሆነ ሰው እነዚህ ስልሳ መጽሐፎች አሉኝ እና እነዚህ መጽሐፎች ማድረግ ምን ማድረግ ይችላለሁ ብሰጥህ ደስ ይለኛል ለሆነ ሰው ብሰጥ እንድኝ አለኝ። እኔ በዛ ሰዓት ለቡሬድ እና ቴሌቪዥን ድርጅት ይሰራ ነበር። ባዮግራፊዎች ላይ ይሰራለሁ እና ባዮግራፊዎች ከታሪክ አን ማልኮሜክስን እየሰራው ነበረ። ማልኮሜክስ እንግዲህ ማረሚያ ቤት ነው አብዛኛ ህይወትን አሳለፈ የሚባለው የትግል እንቅስቃሴውን ከመጀመሩ በፊት ማረሚያ ቤት ነበር ነው የሚባለው እና የነጮች የበላይነትን ስሚጠላ ነበር። ከዚህ አንጻር ማረሚያ ቤት እያለ በርካታ መጽሐፎችን አነበበ። የዘረኝነት አስተሳሰብ ተቀናውቶት ነበር እና ማረሚያ ቤት እያለ ግን ካነበበ በኋላ የዘረኝነት አስተሳሰቡ ጠፍቶለታል። ከዛ በኋላ ማረሚያ ቤት ከወጣ በኋላ ወደ መካ ጉዞ አደረገ ነው የሚባለው። መካ ላይ የተረዳው ነገር ቢኖር በእስልምና አስተምህሮት ማንም ሰው የበላይ ማንም ሰው የበታች እንደሌለው ልክ እንደ በጉር ማበጠሪያ ሁሉም ሰው እኩል እንደሆነ ነው የተማረው። ስለዚህ ይህን ነገር የተማረበት ዋና አስተሳሰቡ ማረሚያ ቤት ህይወቴ ነው ነው የሚለው እና ነቢይ መኮንንን ማንሳት እንችላለን። ጎዘው እንዲህ ነገም ሌላ ቀን ነው የሚለው መጽሐፍ በሲጋራ ወረቀት ላይ ጽፈው የወጡትኝ ማረሚያ ቤት እያሉ ነው። ነገር ጸጋዬ ገብረመድኅንን ድሮ እዛው ማረሚያ ቤት እያሉ የተለያዩ ቲያትሮችን እየደረሱ ለማህበረ ሰው ያደርሱ ነበር። ስለዚህ ይህን ውሀው እያለኝ ስልሳ መጽሐፍ ልስጥ ሲለኝ አዶና ይሴፉ ይባላል። ይህ ደግሞ እዛ ፕሮግራም እየሰራው ነበር። ይህን ሀሳብ ተንጠርሼ ለማህበረሰቡ ካሉኝ ትሬንዶች ተጨማሪ ደግሞ ፎሎወርም ስላለኝ ብንቀሳቀስ አዋጭነት ይኖረዋን ብዬ ጀመርኩ። ከዛ በኋላ እንቅስቃሴ ተጀመረ። ፌስቡክ ላይ ዘመቻ ተደረገ። ሀዋሳ ዩኒቨርሲቲ ላይ ተለያዩ ሰዎችን አናገርኩ። ምናም ድጋፍ ሊያደርጉልኝ አይቻሉም። ነገር ግን ሌሎች ሰዎች እንደዚህ እያማከርኩ ሀዋሳ ከተማ ማረሚያ ቤት አንድ ሺህ መጽሐፍ ለጅማ ከተማ ማረሚያ ቤት አንድ ሺ መጽሐፍ አበረከት። ፌስቡክ ዘመቻውን ከጀመርኩ በኋላ የተቀላቀሉኝ ሁለት ልጆች አሉ ሰላማዊት በለጠ እና ኤፍሬም ጀማል አብዱ ይባላሉ። ሰላማዊት በለጠ ከአንቺ መቶ መጽሐፍ ፈልጋለሁ ከምታውቂያቸው እና ከሚያውቁሽ ሰዎች እንትን አልኳት። እሷም የራሷን እንቅስቃሴ ጀመረች። እኔ በወቅቱ ሐዋሳ ስለነበርኩ አዲስ አበባ ላይ ያሉኝ ወዳጆች የሚሰጡ ሲያጡ እሷን እየሄድሽ ተቀበይ እያልኩ በርካታ መጽሐፍቶችን ሰበሰብ። ከዛ ሀምሌ ሀያ አምስት ላይ ግን ንባብ ለህይወት አምስተኛው ይመስለኛል መካሄድ ጀመረ። ከዛ በኋላ በዛን ሰዓት ቢኒያም ወልዴ አዘጋጁን አናገርኩት። ካናገርኩት በኋላ ይቻላል መጥታችሁ ብትሰበስቡ ትችላላችሁ ሲለኝ ስታንድ ሰጠና እዛም እንግዲህ በርካታ ሰዎች ከሶስት መቶ ያላነሰ አንድ ሰው የሰርቃነ ማጋጣሚ ያለ ብጣት ወርኮ ትባላለች። እሷም ሶስት መቶ መጽሐፍ ሰጠች እና እነዛን ሁሉ ሰብስበን ቅድም ላልኩ ማረሚያ ቤት ሰጠ። መጽሐፍ የማንበብ ልምዳችን አነስተኛ ነው። የማያነብ ደግሞ መጽሐፍ አይገዛም። መጽሐፍ ያልገዛ ደግሞ አይሰጥም፣ ይታወቃል። ይህ እንግዲህ የእኛ ማህበረሰብ ገጽ ነው እና ከእኛ ማህበረሰብ በሺዎች የሚቆጠሩ መጽሐፍትን በአጭር ጊዜ ውስጥ ማሰባሰብ እንደምን ቀለላ እኔ ከጀመርኩ የሆነ ነገር ማቆም አልፈልግም። ይሄ ባህሪዬ ነው፣ አስተዳደግም ነው። የሆነ ነገር ከግብ ሳላደርስ አድቀውም የሚል አስተሳሰብ አለኝ። እና በርካታ ሰው ሊያላግድብህ ይችላል፣ የተለያዩ ነገሮችን ሊያነሳ ይችላል። እኛ ግን የሰበሰብነው በዋነኝነት ፌስቡክን ተጠቅመን ፌስቡክ ላይ ፖስት አደርጋለሁ። ያሉኝ ጓደኞች እንደዚህ አይነት መጽሐፎች አሉኝ፣ አስር አሉኝ፣ ሀያ አሉኝ፣ ሶስት አሉኝ ምናምን እያሉ መስጠት ጀመሩ። የጅማውንና የሐዋሳውን ስንሰጥ በዛ መልኩ መቶ መጽሐፉን የሰበሰብነው ኢትዮጵያ ውስጥ ታላላቅ የኪነ ጥበብ ባለሙያዎች አሉ። ለምሳሌ ብናነሳ እንደ ዶክተር በድሎ አልጅራነት አገር ሰይፎን ወጣት ገጣሚያኖችን አካተን እነዚህ እንደዚህ ሰዎችን ሰብስበን ብሔራዊ ቲያትር ላይ መድረክ አዘጋጅን። በኋላ ሰዎች እንደዚህ መግባ ያደረግነው ሁለት ሀገረኛ መጽሐፍትና ከዛ በላይ ሁለት ሀገረኛ መጽሐፍት ያደረግነው የሀገር ውስጥ መጽሐፍቶች ቢያነቡ የቋንቋ ችሎታቸውን በዛው የአማርኛ ከፍ ይላል፣ እንግሊዝኛን ግን በደንብ ካወቁ በኋላ ውጭ ወጥተውን መስተው ማንበብ ይችላሉ የሚል አስተሳሰብ ስላለና ነው። እነዚያ መጽሐፎች ተበሰብን አንድ ሺ አምስት መቶ መጽሐፎች ብሔራዊ ቲያትር ላይ ከመጡት ሰዎች እንደዚሁ ተሰበሰብን። እንግዲህ እንደዛ እንደዛ እያለ አሁንም እየቀጠለ ይገኛል። ማረሚያ ተቋማትን ለምንድን ነው የመረጣችሁት? ብራዚል ላይ አንድ መጽሐፍ ያነበበ ሰው የመጽሐፉ ሙሉ ሀሳቡን ተረድቶ በሪፖርት መልክ ያቀርብና ካለው የታራሚነት እድሜው አራት ቀን ይቀነስለታል። ማረሚያ ቤት ስትውል አብዛኛውን ጊዜ ቁጭ ብለን ነው የምትውለው። ምንም ነገር የምታስበው ነገር የለም፣ ስልክ የለም፣ በሰዎች መጎርጎር አትችለም። ቴሌቪዥን ሊኖር ይችላል፣ ሬዲዮ የሚኖር ይችላል ሚዛን ያለ ግን አጥጋቢ አይደሉም። ለምሳሌ አስራ ዘጠኝ ሰማኒያ ሶስት የገባ ታራሚ ቢኖር ሁለት ሺ ሰባት የሚወጣ ቢሆን ከአስራ ዘጠኝ ሰማኒያ ሶስት እስከ ሁለት ሺ ሰባት በየዓመቱ በርካታ መጽሐፎች ይታተማሉ። እነዛ በርካታ መጽሐፎች የዚህ ዓለም ነጸብራቅ ናቸው ተብሎ ይታመናሉ። አሁን ያለውና ባህራዊ ሁኔታና የሚያነብ ከሆነ መጽሐፍ የሚያገኝ ከሆነ ሁለት ሺ ሰባት ሲወጣ አይደናገርም ፈጠራ መጽሐፍ ሊያነብ ይችላል። የስነ ልቦና ሊያነብ ይችላል። የታሪክ ሊያነብ ይችላል። ስለዚህ እናንተ ውጭ ላይ ካለ ነው ማህበረሰብ እኩል ሆነው የወጣን ማለት ነው። የማንበብ አቅሙ ከፍተኛ ከሆነ ማለት ነው። እያንዳንዱን ነገር በዜና ከሰማ፣ ታሪክ እውቀቶቹን ካነበበ፣ የትናንቱና ያሁኑ ማገናዘብ ከቻለ፣ አይምሮችን ሰፋ የሚል ከሆነ ምንም ነገር ላይ ጨንቀው ይችላል። ወጥቶ ስራ ፈጠራ መጽሐፍ ካነበበ ስራ ፈጣሪ ይሆናል። ለምሳሌ ሰው ገሎ የገባ ከሆነ ቤተ እምነት መጽሐፎችን ካነበበ ራሱን ከጽጽፍ ነጻ ሊያነግ ይችላል። የስነ ልቦና መጽሐፎችንም ካነበበ የዛን ያህል ላይ ቸግረው ይችላል እና ነገሮችም እንደዚሁ ይንጸባረቃሉ ማለት ነው። ወስዳችሁ መጽሐፍ ስታበረክቱላቸው ምንድን ነው ስሜታቸው የታራሚዎቹ? ከዚህ ጋር ተያይዞ ወስዳችሁ የሰጧቸዋቸው መጽሐፎች በስርዓት ተቀምጠው ይነበባሉ ወይ? ክትል አድርገ ታውቃለህ አይተ ዞር ብለህ። አሪፍ ሀሳብ ነው ያነሳኸው። ጅማ ሚጃለሁ፣ ሐዋሳ ሚጃለሁ፣ አሁን ባህር ዳር መሄዳለሁ ብዬ አስባለሁ። ሰዎቹ መጽሐፉ ሲቀበሉ እንዳያሰሙት የሚናገሩት ንግግር አለ። እኛ የተረሳን ሰዎች ነን። በዚህ ልክ የሚያስታውሰን ሰው ማግኘታችን ጥሩ ነው። አንድ ነገር የማተኩርልህ ነገር ቢኖር ባለፈው ስርዓት አብዛኛው ሰው በወንጀልም ገብቷል ያለ ወንጀልም ገብቷል። ሰርቶ ማለት ነው ፍርድ ቤት ተፈርዶበት ሳይፈረድበትም የገባ ብሰዋል። ስለዚህ በዚህ ህይወት ውስጥ ደግሞ እንደዚህ በ ከምንኖር እንደዚህ አይነት መጽሐፎች ይገቡልና የተሻለ አማራጮችን ፈጥረን መውጣት እንችላለን። ማንበብ የምንችል ነን። እዚህ ጋር ሱስ ነው እያለ ያለው ለምሳሌ አንድ ሰው የጫት መግቢያ ብር ሊሰጠና ይችላል መጽሐፍ ቤት አምጣ ብንለው ግን ፈድቦና ሊሄድ ይችላል። ምርሰዎችም አሉ። ይሄ ግን ያው ከማህበረሰብ ርግር ጋር ብለን መሄድ ምንም ማድረግ አይችልም ምክንያቱም በአንድ ቀን አደር የሚመጣ አይደለም እና በቃ አንዳንድ ሰው ያው ብር ሊያመጣልህ ይችላል እኔ እናንተም የምናውቀው ነው። በከተማችን ደረጃ ሀዋሳ እያለሁ የማቀዋለው እና ምግብ ጋብዘኝ ከምትለው ቢራ ጋብዘኝ ብትለው ይቀለዋል። የምግብ ቢያንስ አምሳ ብር ነው የሚያወጣው። የጃምቦ የቢራ ሰውን ግን ከሁለት መቶ ብር ከሶስት መቶ ብር ያላነሰ ጠጣ እያለ ሊያጠጣ ይችላል እና መጽሐፍ ጊዛኔ ብትለው ደግሞ በጣም የሚያደብብን ሰው ሊኖር ይችላል። እዛ ልክ ነው የሚቃኘው። አዲስ አበባ ብሔራዊ ቲያትር መርሃ ግብር ነበራችሁ ከዚህ ጋር በተያያዘ እና ቅድም አንተም አንስታል። ታዋቂ ሰዎች፣ ገጣሚዎች፣ ደራሲያን ሌሎችም አርቲስቶች ተገኝተዋልና ፕሮግራሙን ወደውታል ሀሳቤ ሰሜንም እንደወደዱ አውቃለሁ እና ከዛ በኋላ ያደረጉት ድጋፍ አለ። ምናልባት በርታ ከማለት ሊጀምር ይችላል። ሙሌ ምንም የከፈልናቸው ነገር የለም። አዲስ አበባ ላይ እያንዳንዱ አርቲስት ያልተከፈለው መድረክ ላይ በጣም አሁን ባለበት ነባረ ሁኔታና ከስንት አንዶቹ ናቸው እንደዚህ በራሳቸው በቀናነት የሚወጡት ኪነጥበቡም ቢዝነሱ ነ አንመቶ ብር ካለፍት ላትገባ ትችላለህ። ኪነጥበብ ቦታዎች የመጽሀፍት ምርቃት ካልሆነ መስተጋር መጽሐፍ ምርቃትም ያው መጽሐፍ ስለምገዛ ትገባለህ ተብሎ ይታመናል። የዛን ጊዜ እኛ መጽሐፍ መግቢያ ለማረሚያ በት ለወንድሙ ነው እንዲያመጣ ያደረግነው። ከዛ አንጻር ነው እና እንቅስቃሴ አድርገናል ነው እንግዲህ አብረውና የነበሩትም እዚህ የነበሩትም አምነው ብና ነው የመጡት። በርካታ ታዳሚ ነው የነበረው። እኔ በእኔ እንቅስቃሴ እዛ ያል መድረክ ታዳሚ ያገኛለሁ ብዬም አላሰብኩም። ልጆቹም አብረውኝ ያሉትም እንደዛ አላሰቡ ነበር። ደስ የሚል ነበረ። ይበል ነው የሚያሰኘው። መልካም። ይህን ሀሳቤን በተመለከተ ነገ ምንድን ነው በሀገር ውስጥም ሆነ በውጭ ሀገር እንግዲህ የሚያግዝም ከባበረም አይጠፋም። ራሱን የቻለ ድርጅት እንዲሆን እንፈልጋለን። ላይክ እንደነ መቄዶኒያ፣ ሌሎች ፊሎዎቹ በጎ አድራጎት ማህበር። ይሄ ማህበር እንግዲህ ብራዚል ላይ ያለውን ያራቀን ፍላጎት ወደ ስምንት ቀን ወደ አስር ቀን ሰላምን አሳደገን በህግ ማዕቀፍ ውስጥ አካተን በፍርድ ቤት ደረጃ ሄደን በሀገር አቀፍ ደረጃ ያን ህግ ግንዘርቅ እናደርጋለን። ከዛ በተጨማሪ ከመጽሐፍት በተጨማሪ ሴቶች እዛ ማረሚያ ቤት አሉ። ስለዚህ ሴቶች ደግሞ ሞዴስ ያስፈልጋቸዋል። በዛም ልክ ሞዴስም እሚገባበትን መንገድ እንፈጥራለን። ጤና ጥበቃ ሚኒስተር ጋር አሁን ግንኙነት እያደረግረግን ነው ዶክተር አሚር ጋር በተለያዩ ጤና ጣቢያዎች የጤንነት መጠናቸው በየጊዜው እንክብካቤ እንዲደረግላቸው። ምክንያቱም ተፈርዶበት ማረሚያ ቤት ቢገባም ታራሚ ቢሆንም በቃ ዜጋ እስከመሆኑ ድረስ እንክብካቤ ይደረግ ተደራሽነት ይገባል። እኛ ሀሳብ በድርጅት አሳድገን የራሱ ሰዎች ኑረውና እና እንደዚህ የሚንቀሳቀሱ የሚደግፉና ከሀገር ውስጥም ሆነ በውጭ ሀገር ለምሳሌ ይህን ሀሳብ የሚደግፍ ማገዝ የሚችል ሰው አሜሪካ ያለ ሰው ጀርመን ያለ ሰው ቢኖር በስልክ ቁጥራችን ሊደውልና ብር ሊልክ በቤተሰቦቹ አስድቆ መጽሐፉን ገዝቶ እንደ እንደኛ እንዲሰጥ ሌሎች ሌሎች ነገሮችንም ማድረግ ይቻላል ብዬ አምናለሁ። ሙሌ በቪኦኤ አድማጮች ስም አመሰግናለሁ። እኔም አመሰግናለሁ። ይህን ሀሳብ መደገፍ የሚችል ካለ ሙርጌታን በርበር ከዳያው ብሎ ፌስቡክ ላይ ሰርች ቢያደርግ በቴሌግራም አካውንቴ ዜሮ ዘጠኝ ሀያ ሰባት ሰባ ሶስት ሀያ ስምንት አምሳ መደወል ቢችሉ ቢያናግሩን፣ ቢያግዙን ማንኛውም ማህበረሰብ ደስ ይለናል። ናኮርን ለዘገባው እናመሰግናለን። ወደ ተከታዩ አጠር ያለ ዘገባ ነው የምናልፈው። ሰለሞን ክፍሌ የኢኮኖሚክ ፎረምን በተከታዩ አጠር ያለ ዘገባ ይዳሰዋል። የዓለም ኢኮኖሚክ ፎረም በርካታ በሀብት የበለጸጉ መንግስታትና የንግድ መሪዎች በየዓመቱ ወደ ዳቮስ፣ ስዊዘርላንድ በመጓዝ ዳጎስ ያለ ገንዘብ ስምምነት ውል የሚቋጩበትና የጂኦፖለቲካ አቅጣጫን የሚቀርጹበት በመሆኑ ይበልጥ ይታወቃል። ይህ ዓመታዊ ስብሰባ በተጨማሪ ግን ግዙፍ የሰብአዊ አጀንዳዎች ይቀርቡበታል። ዘንድሮ ለምሳሌ መድረኩ የዓለም ባንክና ዓለም አቀፉ የቀይ መስቀል ኮሚቴ በጋራ በሰብአዊ እርዳታ ላይ ያተኮረ ዘመቻ ይጀምራሉ። ዓላማውም ለሰብአዊ ቀውሶች መፍትሄ የሚሆኑ ከአጭር ጊዜ ወደ ረጅም ጊዜ እርዳታ የሚሰጡበት አዲስ አሰራር ለመግባት ነው። የተባበሩት መንግሥታት የረዴ ድርጅቶች ጥረት በዚህ ለአንድ ሳምንት በሚዘልቀው ጉባኤ ላይ ጎልቶ ይታያል። የዓለም የምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሊ ግጭቶችና ረሃብ እንዲሁም የዲጂታል ቴክኖሎጂን በሰብአዊ እርዳታ ዘርፉ ስለመጠቀም በጋራ የተዘጋጀውን ፕሮግራም ያስተዋውቃሉ። የዓለም የምግብ ፕሮግራም ቃል አቀባይ እርቭ ቨርሁስል በበኩላቸው ቡድኑ ለዘመቻው እርዳታ ያስፈልገዋል ብለዋል። በዳቮስ የምጣኔ ሀብት ጉባኤ የሚሳተፉ አብዛኞቹ ኩባንያዎች ስለ ምግብ ዋስትና ኢንቨስትመንት የሚረዱ በመሆናቸው ለንግዱ መሳካት እጅግ ጠቀሜታ አላቸው ብለዋል። በዓለም ዙሪያ ሕይወት ያተርፋል፣ ጠንካራ ገበያም ይገነባል። እንደ እውነቱማ የዜጎችን ዓመታዊ አማካይ ገቢ በ16.5 በመቶ ይጨምራል። በሕይወት ዘመኑ የሚቈጥበውን ገንዘብም በ46 በመቶ ያሳድጋል። ከ110 ሀገሮች የሄዱ ከ3ሺ በላይ የሚሆኑ የዓለምን ኢኮኖሚ የሚያሽከረክሩ የንግድ መሪዎችና የረዴ ድርጅቶች ይህን የዘንድሮውን የዳቮስ መድረክ የሚያዩት ከዓለም መሪዎች ጋር ያለውን ግንኙነት ለማጠናከር ጠቃሚ ዕድል እንደሆነ ነው። የዩኤንኤችሲአርና የዩኒሴፍ መሪዎች እንዲሁም የተባበሩት መንግሥታት የልማት መርሃ ግብር አስተባባሪ በመድረኩ ላይ ይገኛሉ። ሰለሞን ክፍሌን ለዘገባው እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አትዮ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ሞክቢል ያቤሮ በቴክኒኩ አብሮን ነበረ። የስርጭት መሀንዲሱ ዳንክራፍተንም አብሮ አብሮን አምሽቷል። ጉዟቸው የሰመረ ይሁን እያለን እንሰናበታለን። በተከታዩ የጥላሁን ገሰሰ አካም ነጉማ ዜማ እንሰናበታችሁ። Adam, me Adam, me Adam, me, Pula, and he'll be with So many Pula,